ወደ ተከታዩ የመጽሔት ርዕስ እንሸጋገር። የአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን ተግባራዊ ይደረጋል መባልን ተከትሎ ከአንድ ዓመት ከስድስት ወር በኋላ እንደገና ያገረሸው ተቃውሞ ለአራተኛ ሳምንት ዛሬም ቀጥሎ መዋሉን የኦሮሞ ፌዴራላዊ ኮንግረስ ዋና ጸሐፊ አቶ በቀለ ነጋ ገልጸዋል። ጽዮን ግርማ አነጋግራቸዋለች። የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ አቶ በቀለ ነጋ ለሰጡኝ ጊዜ በጣም አመሰግናለሁ። በዚህ በአዲስ አበባ እና የኦሮሚያ ልዩ ዞን የጋራ የተቀናጀ ማስተር ፕላንን አስመልክቶ በኦሮሚያ ክልሎች የተነሳው ተቃውሞ ዛሬ መቀጠሉን እየሰማን ነው። እዛ አካባቢ ያሉ ምንጮችን አነጋግረን መቀጠሉን እየገለጹልን ነው። በእርሶ በኩል ምን አለ መረጃ? ዛሬ እንዴት ሆኖ ነው የዋለው? ከዚያ በፊት በመንግስት ኮሚኒኬሽን ጉዳዮች ኃላፊ በክቡር አቶ ጌታቸው ረዳ የተሰጠው መግለጫ አዳምጠነዋል። ያ መግለጫ ወክሎ የተናገረው በአንድ ወገን ብቻ የደረሰውን ጥፋት ነው፣ የጸጥታ ኃይሉ ላይ የደረሰውን ብቻ በማጉላት የሞተው ቁጥር ከሀምሳ በላይ ተጠግቶ ባለበት ጊዜ ያንን ሳይናገሩ ማለፋቸው በጣም ነው ያሳዘነን። በሌላ በኩል ደግሞ መንግስት ለዚህ ጉዳይ መሳሪያ ይዞ ንጹሀን ህጻናት ተማሪዎች ላይ መተኮስ አግባብ እንዳልሆነ ምንም ያሳየው ፍንጭ ባለመኖሩ ይብስ ብሎ በዛቻ እና በማስፈራራት ለተለመደው ሰዎች ማሰር እና መግደል መፍትሄ ይሆናል ብለው ማሰባቸው እጅግ በጣም አሳዝኖናል። በዚህ ጉዳይ ላይ መንግስት እንወያይ ብሎ እንነጋገር ብሎ ወደ እናንተ ያቀረበው ጥያቄ አለ ወይም እናንተ ወደ መንግስት ሄዳችሁ በዚህ ሰልፍ ውስጥ ይህን ያህል ሰው ሞቷል ብላችሁ እናንተ ደግሞ እንነጋገር ብላችሁ ያቀረባችሁት ነገር አለ? አሁን ከመንግስት ጋር በእናንተና በመንግስት መካከል ያለው ምን ይመስላል? እኛ በተደጋጋሚ መንግስትን በአጠቃላይ ለዚህ ችግር ምክንያት በሆኑ የመሬት ወረራ፣ የመሬት ዘረፋ ጉዳዮች ላይ ሆነ የመልካም አስተዳደር፣ የዴሞክራሲ፣ የሰብአዊ መብት፣ የህገ መንግስታዊ ጥያቄዎች ላይ ለመነጋገር ከአንዴም ሁለቴ በተደጋጋሚ ጠይቀናል። ግን እንግዲህ ኃይል ማለት እውነት ነው፣ ጉልበት ማለት እውነት ነው ከሚል አቅጣጫ ወይም ደግሞ ኃይል ትክክል ነው ከሚል አቅጣጫ የሚሄድ በሚመስል ሁኔታ መንግስት ለዚህ ጉዳይ ጆሮ አልሰጠውም። ደጋግመን ተናግረናል። ከዚህ ቀደም የደረሱ በአምቦ ላይ የደረሱ ጥፋቶችን አይተናል። ለእነኛ ርማት አልተሰጠም። እንደገና አሁን ደግሞ በሰላማዊ መንገድ ህዝባችንና እናወያይ ብለን ቡራዩ ላይ በሰላማዊ መንገድ አዳራሽ ስንጠይቅ ሰላማዊ ሰልፍ በሰላም አድርገን ህገ መንግስታዊ መብታችን ይከበበ ችግራችን ላይ እንወያይ ለችግ ሩ ምንም ጆሮ አልሰጡም ዛሬም ቢሆን እንወያይ ከማለት ወደ ኋላ አላል ሰው አትግደሉ ሰው አትሰሩ አላግባብ ሰው መግደል አላግባብ ሰው ማሰር የሚያመጣው ትርፍ የለውም ኪሳራ ነው እንጂ የህዝብን ጥያቄ ጆሮ ሰጥቶ ተቀብሎ ውይይት ከፍቶ ጉዳዩ ከሚመለከታቸው ሰዎች ጋር ቁጭ ብሎ በሰለጠነ መንገድ መወያየት እንጂ ጠመንጃ አንስቶ ብቻ በጠመንጃ ለሁሉም ነገር መፍትሄ መስጠት በዓለም ላይ ያመጣቸው ኪሳራዎች እጅግ በጣም ትልቅ ናቸው። ዛሬ ያለንበት ሀያ አንደኛው ክፍለ ዘመን የቴክኖሎጂ ዘመን ነው። አንድ ቦታ ላይ መንግስት የሚያደርገውን የሚወስደውን እርምጃ ሌላው ያየዋል፣ በዛ ያዝናል በዛ ይበሳጫል። ልጁ ሲሞት አባት ይናደዳል። ይሄንን ጉዳይ እንዋይ ብለን በተደጋጋሚ በማስተር ፕላኑም ላይ ህገ መንግስታዊ መብታችንም ላይ ጥያቄ አቅርበናል። እንግዲህ ይሄንን ካነሱ ሚኒስትሩ አቶ ጌታቸው ረዳን ጨምሮ በርካታ የመንግስት ባለስልጣናት በዚህ ጉዳይ ላይ የተነሳው ህዝቡ በዚህ በማስተር ፕላኑ ላይ ያነሳው ተቃውሞ እንደተጠበቀ ቢሆንም፣ ነገር ግን ይህንን ተቃውሞ ተከትሎ ሀገሪቱን ወደ ብጥብጥ ለማምራት የሚፈልጉ ኃይሎች በጀርባ በኩል የሚያንቀሳቅሱት ረብሻ ነው እያሉ ነው። እና አያይዘው በዚህ ላይ ምን ይመልሱልኛል? እንግዲህ የተለመደ ነው ይሄ ምን ጊዜም ቢሆን ቀድም ብ ለማንሳት እንደሞከርኩት መንግስት ወደ ዋናው የህዝብ ጥያቄ ከመሄድ ይልቅ የቀረበውን ጥያቄ ጸረ ሰላም ነው፣ ፍረጃ ነው። እውነት ነው ወይስ እውነት አይደለም ብሎም አይጠይቅም። መጠየቅ አለበት። ይሄ ችግር ደርሷል አልደረሰም፣ ህገ መንግስታዊ የመብት ጥያቄ ነው አይደለም፣ የዴሞክራሲ ጥያቄ የሰብአዊ መብት መጣስ ነው አይደለም የሚለውን ሊመረምር ፈቃደኛ አይደለም። ልናገሩ ነው ለአለመናገር ደግሞ በዚህ በቋቋሙ ጸረ ሽብር ህግ አማካይነት ሰዎችን ጠልፎ ወደ ወይኒ ቤት መወርወር መፍትሄ ነው ብለው ይዘውጣል። ሰዎችን ማሰቃየት፣ ሰዎችን ያለ ወንጀላቸው ወንጀል እየሰጡ እስር ቤት አስር አመት አስራ አምስት አመት ማስተኛት ለኢትዮጵያ ህዝብ መፍትሄ አልሆነም። እኔ በጣም የሚያሳዝነኝ ምንድን ነው በትጥቅ ትግሉ ወቅት ለመብት ጫካ የገቡና እንዲህ ሲሰቃዩ የነበሩ ወንድሞቻችን ዛሬ ያንን ወንበር ሲይዙ የባሰ ሲሆኑ ለኢትዮጵያ ህዝብ ምንኛ እንደሚያዝንባቸው ለደቂቃ እንኳ ቁጭ ብሎ ሊገነዘቡ አልቻሉ። እነሱንም እኮ ምን ሲላቸው ነበር ደርግ? ለምን ዞር ብለው አያዩም? ያን ስለዚህ አሁን ጥያቄ የሚያቀርቡት ወገኖቻችን፣ እኛንም ጨምሮ ዴሞክራሲያዊ መብታችንን ነው የምንጠይቀው። ወደ ዛሬው ሁኔታ ልመልሶትና ዛሬና ትላንትና አትላንትና ያለውን በአገሪቱ ላይ ያለውን ያሉትን መረጃ ያካፍሉን። ዛሬ በነጆ አካባቢ ሰላማዊ ሰልፎች ነበሩ፣ የተቃውሞ ሰልፎች ነበሩ። አንድ ሰው መሰለኝ ሞቷል። የጤና ባለሙያ ሆስፒታሎቹ በቁስለኞች ተጨናንቋል። በደምቢዶሎ እንደዚሁ፣ በመቀነጆ አካባቢ እንደዚሁ፣ ምዕራብ ሸዋማ አካባቢ አልፎ አልፎ እንደዚሁ ሰላማዊ ሰልፎች እየተካሄዱ ነው። በዳሌ ዋበራ፣ በቄለም ወለጋ እንግዲህ በእነኚህ ቦታዎች ላይ ሰላማዊ ሰልፎች የህዝብ ተቃውሞች ሲካሄዱ መንግስት አሁንም ያው ሰራዊት አሰልፏል። የሚገርመው ዲሽ ይሄ በሳተላይት ቴሌቪዥን የሚያዩበትን ሰው ቤት ላይ እየወጡ ሁሉ ያወርዳሉ የሚል ኢንፎርሜሽን ነው ያለን። ወታደሩ እየወጣ ከጣሪያ ላይ ያንን ዲሽ እያወረደ ይወስዳል። ማንም መንገደኛ እየተደበደበ ነው። ሰላም መንገድ ላይ ሄደው መግባት አልተቻለም። መደብደብ ነው፣ ተኩሶ መግደል ነው። አሁን ለምሳሌ ደንብ ዶሎ ላይ የተገደለው ሰውዬ ከቤቱ ተጠርቶ ነው ሜዳ ላይ የተገደለው እና እንደዚህ አይነት አስከፊ ወደ ሆነ ሁኔታ ላይ እየወሰደው ነው ያለው መንግስት። መንግስት ከዚህ ድርጊት በመቆጠብ ወታደሮችን ከሰላማዊ አካባቢዎች ላይ በማውጣት ህዝቡ ሰላም እንዲፈጥር መንገድ መክፈት አለበት እንጂ ይህንን እርምጃ ትክክል ነው ብሎ መውሰዱን የሚቀጥል ከሆነ በእውነቱ ለሚመጣው ጥፋትም ኃላፊነቱን መውሰድ አለበት። እንዴት ነው ይሄንን አሁን ያለውን ነገር እንዴት ነው መዝግባችሁ የምታስቀምጡት? እነዚህ መረጃዎች በምን መልኩ ነው የምትከታተሏቸው? እናንተ መሄድ ትችላላችሁ? መግባት ትችላላችሁ? ለው ይደውልልናል። በዚያው ነው መዘግባቸው። በአሁኑ ሰዓት ያለውን ይህንን ጉዳይ ከእናንተ በስተቀር ተንቀሳቅሶ ኤምባሲዎች ሊሆን ይችላል፣ ውጭ የዜና ማሰራጫ ተቋማት ሊሆኑ ይችላሉ፣ ወይም ሌላ አካል የሰብአዊ መብት ድርጅትም ሊሆን ይችላል። ሌላ ከእናንተ ሌላ ተንቀሳቅሶ መረጃውን የሚያቀብል ሌላ አካል የለም። ከአሁኑ ያየሁት አንድ ብሉምበርግ ጋዜጠኛ ነው። ትላንት ከወሎን ኮሚ የደወለልኝ። ሌሎቹ መንገድ እየተዘጋጋ እኮ ነው። መንገዱ በድንጋይ ስለሚዘጋ እንደ ልብን መራመድ አይቻልም፣ እና ችግር ነው። እሺ፣ በጣም አመሰግናለሁ አቶ በቀለ። እኔም አመሰግናለሁ።